ሰላም ለእናንተ ይሁን። ጋቤና ቪኦኤ ከአሜሪካ ድምፅ ተጀመረ። በዛሬ ምሽት መሰናዱ ከሚደመጡት ጉዳዮች መካከል በአሁኑ ሰዓት በኮሮና ቫይረስ ተግዳሮት የተነሳ በዓሎቻችንን ወደ አደባባይ ወጥተን ብዙ ከዚህ በፊት ሲያከብር በነበረው ሁኔታ እያከበር ነው። የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አበቤ ናቸው። መጪው የመስቀል ደመራ በዓል አነስተኛ ምዕመናን በተገኙበት በመስቀል አደባባይ እንደሚከበር ባወሱበት ስነስርዓት ላይ ከተናገሩት የተወሰደ ነው። ሙሉ ዘገባው በምሽቱ ይደመጣል። በአዳሪ ትምህርት ቤት በኩል የሚሰጠው እና ምርት ችሎታ ያላቸው እና የተሻለ ችሎታ ያላቸውን በዚህ በኩል ማሰባሰብ ለወደፊት ለሀገራችን ከፍተኛ ጠቃሚ ይሰጣል። የቀድሞው የኢትዮጵያ ትምህርት ሚኒስትር ዶክተር ስንታየው ወልደ ሚካኤል ናቸው። ደብረ ማርቆስ ላይ የሙከራ አገልግሎት ስለጀመረው የሀዲስ ዓለማየሁ አዳሪ ትምህርት ቤት በሚያውሰው መሰናዶ ላይ ሙሉ ሀሳባቸው ይደመጣል። ሌሎች ተጨማሪ ዘገባዎችም አሉን። ሀብታ ሙስዩ መሰናዶውን እመራለሁ። ኤልያስ አስማረ የድምፅ ምህንድስናውን ያከናውናል። ስመኝ ሸቆዬ ደግሞ በመቀጠል አጫጭር የዓለም ዜናዎችን ታሰማናል። ሀብታሙ፣ አመሰግናለሁ። የምስራቅ ኢትዮጵያ አጎራባች ክልሎችና የጸጥታ አካላት በምስራቅ ኢትዮጵያ ሕገ ወጥ የገንዘብ እንቅስቃሴንና ና ህገ ወጥ ንግድን በመከላከል ከሀገር ውጪና በሀገር ውስጥ ያለአግባብ የተሰራጨ ሕገ ወጥ ገንዘብ ወደ ህጋዊ መስመር እንዲገባ ወይም ከገበያ ውጭ እንዲሆን በቅንጅት መስራት እንደሚገባ ተነገረ። በጉዳዩ ላይም የሶማሌ ና የሀረሪ ክልሎች፣ የምስራቅ ኦሮሚያ እንዲሁም የድሬዳዋ አስተዳደር ከብሔራዊ ባንክ ከመከላከያ ሰራዊት የምስራቅ እዝና የፌዴራል ፖሊስ አመራሮች ጋር ምክክር ማድረጋቸው ተገልጿል። የጸጥታ ኃይሎች የንጹሐን ገንዘቦችን ገንዘብ ያለ አግባብ እየወሰዱ ነው የሚለውን ወቀሳ ግን ውድቅ አድርገውታል። ዘገባው የአዲስ ቸኩል ነው። ከአፍሪካ ወዳገኘናቸው ወሬዎች ስንሻገር ዩጋንዳ ውስጥ ከወህኒ ቤት ራቁታቸውን ያመለጡ ሁለት መቶ እስረኞችን የጸጥታ ኃይሎች እያደኑ ነው። እስረኞቹ አንድ የጦር መሳሪያ መጋዘን ገብተው መትረየሶች ሰርቀውና ልብሳቸውን አውልቀው ጥለው በሰሜን ምስራቅ ዩጋንዳ ውስጥ የሚገኝ የገጠር ደን ውስጥ ገብተው መደበቃቸው ተነግሯል። በሩዋንዳ ስለደረሰው የዘር ፍጅት የሚያወሳው ሆቴል ሩዋንዳ የተሰኘው ፊልም ባለታሪክ የሆኑትን ፖል ሩሴሳቢጊናን ፍርድ ቤት የዋስትና መብት ከልክሏቸዋል። በሽብር ተግባር ተከሰው የታሰሩት ፖል ሩሴሳ ቢጊና የትም እንደማይሰወሩ ቃል ቢገቡም ዋስትናው ግን አልተፈቀደላቸውም። ወደ አሜሪካ ስናቀና ደግሞ ፒው የተሰኘ የአሜሪካ ጥናት ማዕከል የህዝብ አስተያየት አሰባስቦ ባደረገው ምርምር በጥናቱ ከተካተቱ አሜሪካውያን ግማሽ የሚሆኑት ወይም 49 ከመቶ የኮሮና ቫይረስ ክትባት ዛሬ ቢመጣ አልከተብም ማለታቸውን ገለጸ። ሀምሳ አንድ ከመቶ ከሚሆኑት ውስጥ ደግሞ የተወሰኑት በደንብ ነው የምከተበው ሲሉ ቀሪዎቹ እከተብ ይሆናል ማለታቸውም ተመልክቷል። አስራ ዘጠኝ ከመቶ የሚሆኑትና አልከተብም ያሉት ሰዎች ምክንያታቸውን ተጠይቀው በሰጡት ምላሽ ክትባቱ የጎንዮሽ የጤና ጠንቅ ሊያስከትል ይችላል የሚል ስጋት ስላላቸው መሆኑን ጥናቱ ጨምሮ ጠቅሷል። በተያያዘም በህዝቡ ዘንድ ለኮቪድ-19 መከላከያ እየተሰሩ ባሉ ክትባቶች ላይ ያለው አመኔታ እያሽቆለቆለ መምጣቱን ነው የህዝብ አስተያየቶች ግምገማዎች የሚያመለክቱት። ባለፈው ግንቦት ሰባ ሁለት ከመቶ አሜሪካውያን ክትባቱን እወስዳለሁ ብለው እንደነበር ሲገለጽ በዚህ ወር ደግሞ በእርግጠኝነት እከተባለሁ ያሉት ሀያ አንድ ከመቶ ብቻ መሆናቸው ታውቋል። በዩናይትድ ስቴትስ የሚደረገው የፕሬዚዳንት ምርጫ በተቃረበበት ወቅት ፕሬዚዳንት ዶናልድ ትራምፕና ዲሞክራቱ የመጪው ምርጫ ተፎካካሪያቸው ጆ ባይደን አንዱ ሌላውን ለመሪነት በቁ አይደለም በማለት ተወነጃ ጅለዋል የሰባ አራት አመቱ ፕሬዚዳንት ትራምፕ የሰባ ስምንት አመቱ ጆ ባይደንን ደካማና ያለቀላቸው ብለዋቸዋል። አይምሯቸው ጋር ጎደል ያለ ነገር ሳይኖር አይቀርም ሲሉ ማክለዋል። ፕሬዝዳንታዊ ምርጫው ሊካሄድ የቀረው ሀምሳ የማይሞላ ቀን ሲሆን ትላንትና የሪፐብሊካኑ ፓርቲ ፕሬዝዳንት ዊስኮንሰን ውስጥ የፖለቲካ እንቅስቃሴ ንግግር ሲያደርጉ ጆ ባይደን በህይወት መኖሩንም አያውቀውም ሲሉ ተደምጠዋል። ባይደን በበኩላቸው በፔንስልቬኒያ ባደረጉት ንግግር የፕሬዝዳንቱን የኮቪድ-19 ወረርሽኝ አመራር ተችተዋል። ህዝቡ የመንግስቱን የራሱን የጤና ኤክስፐርቶች የሚሰጡትን ሳይንስ ላይ የተመሰረተ ምክር እንዳይቀበልም እያበረታቱ ናቸው ሲሉ ወንጅለዋቸዋል። ሩሲያ በዩናይትድ ስቴትስ የዲሞክራቲክ ፓርቲው ፕሬዚዳንታዊ እጩ ጆ ባይደን የምርጫ ዘመቻ ላይ የተዛባ መረጃ በማሰራጨት የምርጫ ውጤት ላይ ተጽዕኖ ለማሳደር የያዘችውን ጥረት እንደቀጠለች ናት ሲሉ የፌዴራሉ ምርመራ ቢሮ ዳይሬክተር ክሪስቶፈር ሬይ አስጠነቀቁ። ሬ ይህን ያሉት ትላንት ለተወካዮች ምክር ቤት የሀገር ደህንነት ኮሚቴ በሰጡት ቃል ሲሆን ፕሬዚዳንት ዶናልድ ትራምፕ ግን ንግግራቸውን አልወደዱላቸውም። ክሪስ ቻይና ከዚህ የባሰ የምታደርገው አይታይህም ሲሉም ወዲያውኑ ተችተዋል። አድማጮች ለሰአቱ ያስኩላችሁ ዜና ይህን ይመስላል። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ ለቀሪዎቹ የጋቢና ፕሮግራሞች ወደ ሀብታሙ ልመልሳችሁ። ጋቢና ቪኦኤን፣ በማዳመጥ ላይ ያላችሁት ጋቢና ቪኦኤን ነው ከአሜሪካ ድምፅ። ወደ ቅዳሜው ርዕሰ ጉዳይ እንሻገር። የአዲስ አበባ ከተማ ምክትል ከንቲባ አዳነች አበቤ እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የመስቀል አደባባይ መልሶ ግንባታ ፕሮጀክት የደረሰበትን ደረጃ ዛሬ ተመልክተዋል። መጪው የመስቀል ደመራ በዓለም አነስተኛ ምዕመናን በተገኙበት በመስቀል አደባባይ እንደሚከበር ምክትል ከንቲባ አዳነች አበቤ በዛሬው ስነ ስርዓት ላይ ተናግረዋል። ፀሐይ ዳምጠው ዝርዝር ጉዳዩን ይዛለች። የአዲስ አበባ ምክትል ከንቲባ አዳነች አቤቤና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ የመስቀል አደባባይ መልሶ ግንባታ ፕሮጀክት የደረሰበትን ደረጃ ዛሬ ተመልክቷል። መጪው የመስቀል ደመራ በዓል አነስተኛ ምዕመናን በተገኙበት በመስቀል አደባባይ እንደሚከበር ምክትል ከንቲባ አዳነች አቤቤ በዚሁ ስነ ስርዓት ላይ ተናግረዋል። በአሁኑ ሰዓት በኮሮና ቫይረስ ተግዳሮት የተነሳ በዓሎቻችንን ወደ አደባባይ ወጥተን ህዝቡ ከዚህ በፊት ሲያከብር በነበረው ሁኔታ እያከበር ነው። ብዙ በዓሎች አልፈዋል። ከመጋቢት ወዲህ በአደባባይ ላይ ተከበሩ አልነበረም። መመቀል በዓልም ብዙ ወጥቶ በአደባባይ የሚያከብርበት በዓል ነው ማለት አይደለም። መስቀል እዚህ ጋር እናዘጋጃለን ስንል መስቀልም እሬቻም፣ ከፊታችን የሚጠብቁን በዓላት ናቸው። በዓላቶቹ ሀገራዊ ትልልቅ ፋይዳ አላቸው ለቱሪዝምም በዩኒስኮ የተመዘገቡበት ሁኔታ ስላለ ጭምር። እነኚህም በዓላቶች ሥርዓታቸው መፈጸም አለበት። በሃይማኖት አባቶችና በአባ ገዳዎች ሥርዓታቸው መፈጸም አለበት። እነሱ በሚወስኑት እቺ ቦታ ማስተናገድ በምችለው የተወሰነ ቁጥር ሰው ብቻ ይዞ ከዚህ ውጭ ችግሩ የጋራችን ነው። የከተማችን ነዋሪዎች ሊረዱን ይገባል። የአካባቢዎች ሊረዱን ይገባል። ግንባታው ትልቅ ሀገራዊ ፋይዳ ያለ መሆኑን የተናገሩት ምክትል ከንቲባ አዳንቻ አቤቤ የከተማውን ገጽታ በመገንባት ረገድም ትልቅ አስተዋጽኦ ያበረክታል ብለዋል። ፕሮጀክቱ እጅግ በጣም ዘመናዊ የሆነ ፓርቲ አንድ ሺ አራት መቶ ተሽከርካሪዎችን ማቆም የሚችል ምድር ውስጥ የተሰራ ወደ ሁለት ሺ የሚሆኑ ዛፎች እዚህ አካባቢ ላይ እንዲኖሩ ይደረጋል። መቶ ያህል ዛፎች የሚንቀሳቀሱ በዘመናዊ ሁኔታ የተሰሩ ዛፎች ናቸው። በተጨማሪ ከዚህ በፊት አገልግሎት ይሰጥ የነበረው ደረጃው በነበረበት ሁኔታ ነው የሚመለሰው እና የሚሰራው። ይህን ሁሉ አገልግሎት ሰጥቶ በእንደዚህ አይነት ሁኔታ ተሰርቶ ከላይ ያለው መሬት ወደ ነበረበት እየተመለሰ ያለ አርባ የሚደርሱ ሱቆች እዚህ አካባቢ ለአገልግሎት የሚያስፈልጉ ሱቆች ያሉት በተጨማሪ እንደምናውቀው በየአደባባዮቻችን በምንወጣበት ሰዓት መጸዳጃዎች የሉ ለንጽህና እጅግ አስቸጋሪ የሆነ አሁን ወደ ሁለት መቶ ያህል መጸዳጃ ቤቶችን ጭምር ይኖሩታል። እዚህ መጥቶ የተለያዩ ህዝባዊ በዓል፣ ሃይማኖታዊ በዓል፣ ሀገራዊ በዓሎች በሚከበሩበት ሰዓት ሱቆች አሉ፣ ውበቱን ለመጨመር ዛፎች አሉ። በተጨማሪ ደግሞ ምቹ እንዲሆንላቸው የተደረገበት ሁኔታ ነው ያለው ስፍራው የመስቀል ደመራ በዓልን ማክበር በሚያስችል መልኩ ተዘጋጅቶ ማየታቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማቲያስ ተናግረዋል። በተመሳሳይ መስከረም 23 2013 ዓ ም በአዲስ አበባ የሚከበረው የኤሬቻ በዓል አባገዳዎች የማክበሪያ ስፍራ ተረክቧል። የኦሮሞ ሕዝብ ጭጋጋማውን የክረምት ወቅት አልፎ ወደ ብርሃን ላሸጋገረው ፈጣሪ ምስጋና የሚያቀርብበት የእሬቻ በዓል በዚህ ዓመት በአዲስ አበባ ከተማ መስከረም 23 ቀን ይከበራል። የእሬቻ በዓል ማክበሪያ ስፍራ ካርታውን ያስረከቡት የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አቤቤ ስፍራው ቀደም ሲል የእሬቻ በዓል የሚከበርበት ቦታ መሆኑ በመረጋገጡ የማረጋገጫ ሰነድ መሰጠቱን ተናግረዋል። የእሬቻ በዓል የአብሮነትና የሰላም እሴት መሆኑን ምክትል ካንቲባው ተናግረዋል። እንግዲህ እሬቻ በዓልን በምናከብርበት ሰዓት፣ መስቀልንም በምናከብርበት ሰዓት ትልቅ ሀገራዊ ፋይዳ ያለው የሕዝብ በዓል ነው። እሬቻ ሰላም ነው። እሬቻ ፍቅር ነው። እሬቻ አብሮ መኖር ነው፣ አብሮነት ነው። ይህንን የህዝብ ባህል ህዝባችን ውስጥ ማስረጽ ይኖርብናል። ህዝባችን ውስጥ ደግሞ በምንልበት ሰዓት የኦሮሞ ህዝብ ባህል ብቻ ሳይሆን በሰላም፣ በአንድነት፣ በአብሮነት፣ በፍቅር ሌሎችንም የራስ አድርጎ በማቀፍ ያ የነበረው የጥንት ዛሬ ሲተገበር ያለ፣ በተለያየ መንገድ ግን ይህንን እሴት እንዲሸረሸር እየተደረገ ያለበትን ሁኔታ ጭምር እሱን በደንብ መቀነትና እሴቱን ደግሞ ከፍ ማድረግ በሚቻልበት ደረጃ መከበር ስላለበት አንድ በዓል ዝም ብሎ የማክበር ስርዓት አይደለም። ይህንን እሴት ከፍ ማድረግ ነው። ህዝባችን ማካከል እሴቱ እንዲታወቅ የፍቅር የሰላም የአንድነት የአብሮነት በዓል መሆኑን ማሳያም ነው። ስለዚህ በዚህ በዓል ላይ እዚህ ቦታ ላይ ይከበራል ብለን ይህንን ሰነድ ርክክብ በምናደርግበት ሰዓት አባ ገዳዎች የሚወስኗቸው የተወሰነ ቁጥር ስርአቱ ብቻ እንዳይቀር የተወሰነ ቁጥር ያለው ማህበረሰብ እዚህ ጋር መጥቶ በነሱ በሚሰጡት በሚያዘጋጁት በነሱ በኩል በሚዘጋጀው ባጅ ብቻ የሚከበር ነው የሚሆነው። ምንም እንኳን በዓሉ በጋራ የሚከበር ቢሆንም በኮቪድ-19 ወረርሽኝ ምክንያት የዘንድሮው በተወሰኑ ሰዎች ብቻ እንደሚከበር የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ አቶ ከበደ ደሳ ገልጿል። በዚህ ዓመት እንደ በፊቱ በሚሊዮኖች ተሰብስበን ሬቻ በዓል ማክበር አንችልም። ባለንበት ችግር ምክንያት የኮሮና ወረርሽኝ በሀገራችን እየተስፋፋ ህይወትን እየቀጠፈ ባለበት ህዝብን እዚህ ሰብስቦ በሚሊዮኖች ህዝብን ሰብስቦ በሽታው ወደ ገጠሩ የሀገራችን አካባቢ እንዳይስፋፋ ለማድረግ አባገዳዎች ውሳኔ አስተላልፈዋል። በጥቂት ሰዎች ከሁሉም ወዳዎች የተወከሉ በተወካዮች በዓሉ እንዲከበር ታስቦ እንዲሁል ሌሎቹ ደግሞ በየአካባቢያቸው በተለያዩ ተግባራት አክብሮ እንዲያልፉ መልእክታቸውን አስተላልፈዋል ውሳኔ ወስነዋል። በዚሁ መሰረት ኦሮሞ ህዝብም ባለበት በአሉን አስቦ እንዲሁል ጥሪያችንን እያስተላለፍን በአሉ የሰላም፣ የፍቅር፣ የአንድነት፣ የእርቅ እንዲሆንልን ምኞታችንን ገልጻለን። በስነ ስርዓቱ ላይ የተገኙት አባገዳዎችና ሀረሲቄዎች አስተዳደሩ እሴቱ እንዲጎለብት ለበዓሉ ቋሚ ማክበሪያ ቦታ የማረጋገጫ ሰነድ በመስጠቱ አመዝግኗል። ለአሜሪካ ድምፅ ፀሀይ ዳምጦ ነኝ ከአዲስ አበባ። ይህ ሀዲስ አለማየሁ አካዳሚ በአማራ ክልል ደብረ ማርቆስ ከተማ ላይ የተቋቋመ በሙከራ አገልጋሎት ላይ የሚገኝ አዳሪ ትምህርት ቤት ነው። ሙሉ በሙሉ ግልጋሎት መስጠት በሚጀምርበት ሰዓት 1600 ተማሪዎችን የመቀበል አቅም እንዳለው የተነገረለት አዳሪ ትምህርት ቤት የቦርድ ሰብሳቢ የቀድሞ ኢትዮጵያ ትምህርት ሚኒስትር አሁንም በከፍተኛ የመንግስት ኃላፊነት ላይ የሚገኙት ዶክተር ስንታየ ወልደ ሚካኤል ናቸው። የትምህርት ቤቱን ዓላማ ለመቀላቀል የወሰኑበትን ምክንያት እንዲያስረዳሉ የሀገራችን ሕዝብ ወደ ተሻለ ደረጃ ለማሸጋገር በትምህርት በኩል የበለጠ መስራት ጠቀሜታ እንደሚኖረው በማመን ነው። በመጀመሪያ ደረጃ ይህንን ሀሳብ እና አቶ ባንት አምላክ ሀሳቡን አመንጭተው ደብረ ማርቆስ ከተማ ከተንቀሳቀሰ በኋላ ወደ አዲስ አበባ መጥተው ሀሳቡን በሚያማክሩኝ ወቅት አብራቸው ለመስራት ፈቃደኛነትን የገለጹ በሂደት ቦርዱ እንደገና ሲደራጅ ነው ወደ ሰብሳቢነት የመጣሁት። ግን መሰረታዊ ትምህርትን በዚህ መልክ መስጠቱ ሀገራችንን ይቀይራል በሚል ደረጃ ነው። በተለይም ደግሞ የትምህርት ስርዓትን የበለጠ ከፍ ለማድረግ በአዳሪ ትምህርት ቤት በኩል የሚሰጠው እና ምርጥ ችሎታ ያላቸው እና የተሻለ ችሎታ ያላቸውን በዚህ በኩል ማሰባሰብ ለወደፊት ለሀገራችን ከፍተኛ ጠቃሚ ይሰጣል፣ ለአካባቢው ህዝብ ማለትም ለጎጃም አካባቢ ህዝብ ደግሞ ይህንን ጠቀሜታ ይሰጣል የሚለውን መነሻ በማድረግ ነው ይህንን ግሩፕ የተቀላቀሉ ትምህርት ቤቱ የበለጠ ተጠናክሮ በተማሪዎች ቅበላም ሆነ በትምህርት ጥራቱ ከፍ ያለና ዓለም አቀፍ ተወዳዳሪ እንዲሆን ለማገዝ በሰሜን አሜሪካ የሚኖሩ የአካባቢው ተወላጆችና የዓላማው ደጋፊዎች የድጋፍ ቡድን ከሰሞኑ አቋቁመዋል። ከድጋፍ ቡድኑ ሀሳብ አመንጪዎች መካከል አንዱ የሆኑት አቶ መንግስቱ ሞት ባይኖሩ ከአገር ቤት ያለው የፕሮጀክቱ አመራሮች እንዲሁም የደብረ ማርቆስ ከተማ ነዋሪዎች ያሳዩት ይህን ፕሮግራም ተጀምሮ እዚህ ደረጃ እንዲደርስ ያሳዩት ቁርጠኝነት፣ የከተማው አስተዳደር፣ የአካባቢው ባለሀብቶች እንዲሁም በዛው በከተማው የሚገኘው የደብረ ማርቆስ ዩኒቨርሲቲ አመራሮች ያደረጉት አስተዋጽኦ ነው። እኛም እንደ ሞተር ሁነው በግራስሮት ሌቭል ላይ የኮሚኒቲ ትምህርት ቤት ኦንድ የሆነ ስለሆነ ይሄ ነገር አላማው ሊሳካ ይችላል ብለን በሰሜን አሜሪካ ይሄንን ትብብር እያደረግን የምንገኘው ይህ ደግሞ በህይወት ዘመናችን በዚህ ታላቅ ሰው የተሰየመ ፕሮጀክት ላይ ኢንቮልቭ አድርገን ተሳትፈን ይህንን አላማ እውን ማድረግ ለሁላችንም አላማው በጣም ኖብል ኮስ ስለሆነ ለሁላችንም ትልቅ የህይወት አጋጣሚ ይፈጥርልናል፣ ለአካባቢያችን ወይም ለኢትዮጵያ ለማገልገል ማለት ነው። በዋነኝነት በአካባቢው ነዋሪዎችና ባለሀብቶች የሚደገፈው ይህ አካዳሚ በአሁኑ ሰዓት ወደ አስር የሚጠጉ ሴት ተማሪዎችን ተቀብሎ በማስተማር ላይ ይገኛል። ትምህርት የወጣት ሴቶችን ህይወት ለመቀየር ያለውን ኃይል የሚያምኑትና የአካዳሚው የሰሜን አሜሪካ ድጋፍ አሰባሳቢ ቡድንን ሰብሳቢ የሆኑት ወይዘሮ ሙሉ መቤት ሁነኛው በአመታት ውስጥ የሴት ተማሪዎችን ቁጥር ከፍ ለማድረግ ስለታሰቡ እቅዶችም ይናገራሉ። እነዚህ ሴቶች ልጆች አሁን ያለን ቁጥር ትንሽ መሆኑን እኔ የሚያመለክት የሚመስለኝ ይህን አይነት ጫና እየተደረገባቸው ትልቅ ያላቸው ችሎታ ያላቸው ሴቶችን እዚህ ደረጃ ለመድረስ እድሉ እንደማይኖራቸው እና ትልቅ ድጋፍ እንደሚገባቸው ነው እና በዚህ የተነሳ እንግዲህ እኛም እዚህ ያለ ነው ከዚህም ልምድ በመቅሰም የሀገሪቷን ፖሊሲ የሴቶችን ትምህርት ያበረታታል። ነገር ግን ተግባራዊነቱን ነው መደገፍ ያለብን እና ሴቶችን ልጆች እንዴት አድርገን ነው ደግፈን የተሻለ የትምህርት ተሳትፎ እንዲኖራቸው ማድረግ የተሻለ ያላቸውን እምቅ ችሎታ ሊያበለጽጉበት የሚችሉበትን መንገድ እንዴት እንከፍታለን የሚለው ነው። በዚህ አጋጣሚ ይሄ አዳሪ ትምህርት ቤት አንዱንም ደግሞ ችግር ሊቀርፍ የሚችለው እንደዚሁ ሴቶች በርቀት ምክንያት ወላጆቻቸውን ተለይተው መሄድ እንዳይችሉ ስጋት ያለባቸው የወላጆቹን ስጋት ይቀንሳል ብለን እናስባለን። ስለዚህም ይሄ በተለይ በሰሜን አሜሪካ ያለው ቲም ከኢትዮጵያ ካለው ጋር በመተባበር አንድም የምንሰራው የሴቶችን ተሳትፎ እንዴት አድርገን ማዳበር እንችላለን ወደፊት ትምህርት ቤቱ ተከፍቶ ብዙ ተማሪዎችን መቀበል ሲችል በተቻለ ሲሆን በኩል ደረጃ የሴቶች እና የወንዶች ተሳትፎ እኩል የሚሆንበት ሳይሆን ደግሞ በየጊዜው እያደገ እዚያ ደረጃ እንዴት እንደርሳለን የሚለውን እየተመካከልን እኛም የቴክኒክ እገዛ እያደረግን ከልምዳችንም ያለንን እያካፈልን አብረን እንሰራለን ብለን ነው የምናስበው። የድጋፍ ሰጭ ቡድኑ ተወካዮች በተለያዩ የአሜሪካ ግዛቶች የሚኖሩ የዓላማ ተጋሪዎቻቸው መሰል ሕልሞች እውን የሆኑ ዘንድ እገዛ እንዲያደርጉ ጠይቀዋል። አድማጮች የሐዲስ ዓለማየሁ አካደሚን አካዳሚን ጉዞና በሰሜን አሜሪካ የሚገኙ ደጋፊዎቹን እንቅስቃሴ በሚመለከት የተደረገው ውይይት በነገው ምሽት የጋቢና መዝናኛ መሰናዶ ላይ እንደሚደመጥ ከወዲሁ እንጠቁማለን። ደግሞ ወደ ምስራቅ ኢትዮጵያ እናቀናለን የምስራቅ ኢትዮጵያ አጎራባሽ ክልሎችና የጸጥታ አካላት በምስራቅ ኢትዮጵያ ህገ ወጥ የገንዘብ እንቅስቃሴና ህገ ወጥ ንግድን በመከላከል ከሀገር ውጭና በሀገር ውስጥ ያለ አግባብ የተሰራጨ ህገ ወጥ ገንዘብ ወደ ህጋዊ መስመር እንዲገባ ወይም ከገበያ ውጭ እንዲሆን በቅንጅት መስራት እንደሚገባቸው ተነግረዋል የሶማሌና የሀረሬ ክልሎች የምስራቅ ኦሮሚያ እንዲሁም የድሬዳዋ ከተማ አስተዳደር ከብሔራዊ ባንክ ከመከላከያ ሰራዊት የምስራቅ እዝና የፌዴራል ፖሊስ አመራሮች ጋር ምክክር አድርገዋል። የጸጥታ ኃይሎች የንጹሐን ግለሰቦችን ገንዘብ ያለ አግባብ እየወሰዱ ነው የሚለውን ወቀሳም ውድቅ አድርገውታል። አዲስ ቸኮል ተጨማሪ አለው። ክልሎቹ በየአካባቢያቸው ህገወጥ የገንዘብ ዝውውርና ህገወጥ ንግድ ለመቆጣጠር እየወሰዳቸው ያላቸውን እርምጃዎች ሪፖርት አቅርበው ውይይት አድርገዋል። ክልሎቹ የገንዘብ ዝውውር ቁጥጥር ለማድረግ ከነባሮቹ ባሻገር አዳዲስ ኬላዎች ማዘጋጀታቸውንም አስታውቀዋል። ከመረጃ አካላት ጋር በመተባበር ህገወጥ ንግድና ህገወጥ የገንዘብ ዝውውር የሚያካሄዱ አካላትም እየተለዩ ናቸው ተብሏል። በዚህ ረገድ እስካሁን በየክልሎቹ በቁጥጥር ስር ያለ ገንዘብ መጠንም ይፋ ተደርጓል። የፌዴራል ፖሊስና የመከላከያ ሰራዊት አመራሮችም በስራ ሂደት ከክልሎቹ የተደረገላቸውን ድጋፍና የሚያጋጥማቸውን እንቅፋቶች በመድረኩ አቅርበዋል። በውይይት መድረኩ ላይ ህገወጥ የገንዘብ አዘዋዋሪዎች በየጊዜው ስልታቸው ሊለዋወጡ ስለሚችሉ የመንግስት የጸጥታ አካላትም ከዚሁ አንጻር አካሄዳቸውን በየጊዜው መፈተሽ አለባቸው ተብሏል። በምስራቅ ኦሮሚያና በሶማሌ ክልል የጸጥታ ኃይሎች አርሶና አርብቶ አደሩን ገንዘብ ያለ አግባብ እየወረሱ ነው ተብሎ ቅሬታ እየቀረበ መሆኑን በማስመልከት የምስራቅ እዝ አዛዥ ጀኔራል ዘውዱ በላይ ጩኸቱ ሆን ተብሎ እየቀረበ ነው ብለዋል። የሶማሌ ክልል መነሻ አድርገው ምክንያታቸውን ያስረዳሉ እና አሁን በአንዳንድ አካባቢ ጫጫታ እሰማለሁ። ትክክል አይደለም። ምንም እኛ የምንወርሰው ወርሰው እንግዲህ አሁን አብዱላህም ሲያነሳው ነበረ። ይህ ጫጫታ ለጤና አይደለም። ስንት ብር ወስደን ነዋ አሁን በሶማሌ ክልል እየወለ 600 ሺህ ብር፣ 160 ሺህ ብር ትላንትና ደግሞ ሦስት ሚሊዮን ብር። እነዚህ ናቸው ሌላ መለሰና፣ እነዚህ እንዴት ያንጫጫሉ? ሆነ ብለው ነው ሆነ ብለው ገና እንዳንይዝ ነው። ይሄ ገና ጫጫታው ገና አልተያዝ አልተያዝ አልተጀመረም። ተኩስ እኮ አልተጀመረም ተኩስ አልተጀመረም። ገና የዘውዱ ስም ይጠለጠላል፣ የአብዱላ ስም ይጠለጥ፣ ገና ይተኮስብን። አሁን በአስር ሺዎች የሚቆጠሩ ዋጋ ያለው ህገወጥ ሸቀጥ ወይም ኮንትሮባንድ ወደ ሀገር ውስጥ ለማስገባት ሲሉ በጸጥታ ኃይሉ ላይ ተኩስ መክፈት የለመዱ ህገወጦች ወደፊትም በሚሊዮን የሚቆጠረውን ህገወጥ ገንዘባቸውን ለማትረፍ ሲሉ ከስም ማጥፋት ባሻገር አቅማቸውን የፈቀደውን ሁሉ ብዙ ጥፋት ሊያደርሱ ስለሚችሉ ከወዲሁ መዘጋጀት ይገባል ብለዋል ጄኔራል ዘውዱ። ይሁንና በመመሪያው የተቀመጠውን መሰረት በማድረግ በነፍሱ ከፍ አንድ ሰው ይዞት ሊገኝ ከሚገባው ገንዘብ በላይ ይዞ ሲገኝ ገንዘቡ ተይዞ ምርመራ መደረጉ አይቀርም ብሏል። ትክክለኛ ገንዘብ ሁሉ እየተጣራ ስለሚመለስ ህጋዊ ሰዎች ምንም ስጋት ሊገባቸው እንደማይገባ ነው ጄኔራል ዞሩ ያሳስቡት። የብሔራዊ ባንክን ወክለው በመድረኩ ተሳታፊ የነበሩት አቶ አብይ ብርሃንም ቁጥጥሩ ሌሎች ያልተጠበቁ ውጤቶችም ሊያስገኙ ስለሚችል መቀጠል አለበት ባይ ናቸው። ገበሬው ማንደ ይታወቃል። በአካባቢ ህዝብ ተመስክሮለት ምን ተብሎ ይሄ የሚመለስ ነው። ሌላ ችግር ከሌለ በስተቀር የአካባቢው አርብቷው ነጋዴውም ይሄ አራሹን ግብሬ ይሄ እንትን የሚለው ነገር የለም። የነኝ ሰዎች ተመላሽ ነው የሚሆነው። ይህም መረብ ስትል ስህተት እንዳይመጣ ሁሉኑ ነው የምትይዘው። ነገር ግን እያጣራህ እያጣራ እያጣራ ሌላ ነገር ራሱ ዲድ ያረጋል። ሌላ ራሱ መንግስት ያላያቸው ነገ ላይመጣ ይችላል። አሁን ከዚህ በህግ በሚታይበት ወቅት ሌሎች ያልታዩ ወንጀሎች ራሱ ሊገኙበት ይችላሉ። በተለያየ መንገድ የተራጀ ብር ነው ያለው ኮራፕሽን፣ ሙስና አለ። በህገ ወጥ ወንጀል እየሰራረጀ አለ። ቀጥታ ደግሞ የዘረፈ ሀብቶች አሉ። ፎርጅድ ብሮች አሉ። ይህን ሁሉ ላይ ፎርጅድ ብር ሲባል ተመሳሳይ ብር ነው። ፎርጅድነቱ ከህጉ ውጭ መሰራት ነው እንጂ አንድ ዓይነት ብር አለ። ከተማችን ላይ ትክክለኛ ብር ፎርጅድ አይደለም፣ ግን ደብር ስለሰራ ፎርጅድ ያስብለዋል። እንደዚህ ብሮችም አለ። እነኝ ነው የሚለይበት ሜካኒዝም ነው። ክልሎችን በአፈጣጠም ሂደት ያጋጠሟቸውን ችግሮች በሪፖርታቸው አቅርበዋል። በምስራቅ ሐረርጌ ዞን በኩል የጫትና የአትክልት ውጤቶች ንግድ በዋናነት በጥሬ ገንዘብ እየተካሄደ ስላለ ለዚሁ ዓላማ በግለሰቦች ተይዘው የነበረው በመቶዎች የሚቆጠር ገንዘብ አስፈላጊው ማጣራት ከተደረገ በኋላ ለባለ ንብረቶች እንዲመለስ ተደርጓል ብለዋል። ባንክ ከተዘጋ በኋላ የሚካሄድ የጫት ግብይትና ሽያጭም ሰፊ ስለሆነ መፍትሄ ይፈለግለት ብለዋል። የሶማሌ ክልልን በተመሳሳይ የቁም እንስሳት ንግድ በዋናነት የሚከናወነው የቁም እንስሳትን ወደ አጎራባች ሀገራት በመውሰድ ስለሆነ አርብቶ አደሮች በርከት ያለ ጥሬ ገንዘብ በእጃቸው ሊገኝ ይችላል ብለዋል። በሌላ በኩል የሶማሌ ክልል ካሉት ወረዳዎች ሀያዎቹ ብቻ ባንክ ያለባቸው በመሆኑና በቀሪዎቹ ወረዳዎች የሚኖሩ ነዋሪዎች ገንዘቡን በየቤታቸው የሚያስቀምጡ መሆናቸውም እንደ ችግር ተነስቷል። ጄኔራል ዘውዱም ባንክ በሌለባቸው አካባቢዎች የሚኖሩ ነዋሪዎች የገንዘብ ለውጡ ተጠቃሚ እንዲሆኑ ከብሔራዊ ባንክ አስፈላጊው ድጋፍ እንዲደረግላቸው ጠይቀዋል። የብሔራዊ ባንክ ተወካይ የሆኑት አቶ አቢ ብርሃን ውሳኔ ሁሉም የህብረተሰቡ ክፍል ተደራሽ የሚያደርጉበት ሁኔታ ይመቻቻል ብለዋል። ባንክ ይሰራል ባይዘው ባንኮች ይወጣሉ ይወጣል፣ እየተወጣ ህዝቡ ገና ነው። የዚህ እውቀት ንቃትም ስለሌለው ነው እንጂ ባንክ ይወጣል። መኪና ይዘው አጃቢ ይዘው ሄደው ኢቭን በየወሩ በየሳምንቱ የሚሰበስብበት መንገድ እንዲፈጸም እራሱ እየወጡ ይጠይቃሉ ባንኮች። አሁን ህዝቡ ከበዚህ ሰዓት ነው እንግዲህ ሊሰበሰብ ይችላል ተብሎ የሚታሰበው። በመድረኩ ትኩረት እንዲሰጠው የተጠየቀው ሌላው ጉዳይ ከኢትዮጵያ ድንበር አካባቢ በኢትዮጵያ ብር ግብይት የሚፈጽሙ የአጎራባች ሀገራት ከተሞች ጉዳይ ነው። ከተሞቹ በዋናነት የኢትዮጵያን ብር በመገበያያነት የሚጠቀሙ ሲሆን ከውጭ ሀገር ምንም አይነት የኢትዮጵያ ብር ወደ ሀገሪቱ እንዳይገባ መወሰኑ በእነኛ አጎራባች ሀገራት የድንበር ከተማ ነዋሪዎች ላይ ኢኮኖሚያዊ ኪሳራ ሊያስከትል ይችላል ተብለዋል። ተጎጫሌ ና በለደወይኒ ከተሞች ለዚህ እንዳብነት ቀርበዋል። ይህ በምስራቅ ኢትዮጵያ አመራሮች ደረጃ እንደማይፈታና ጥያቄው በአቶ ሙስጠፌ ማመድ አማካኝነት ለፌዴራል መንግስት መቅረቡንም ጀኔራል ዘውዱ አስታውቀዋል። የጸጥታ መድረኩ ከመከላከያና ፌዴራል ፖሊስ ባሻገር የየክልሎቹን የፖለቲካና የጸጥታ አመራሮች እንዲሁም አቃቤ ህግን ያካተተ ሲሆን ወደፊት የፌዴራልና የክልል ጉምሩክ አመራሮችንም ጭምር ተሳታፊ የሚሆንባቸው ተከታታይ መድረኮች ይኖራሉ ተብሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ za zaman utzatha tivavno utzatha hiwa Zoray utzatha zora ye minoru tenaf krita zora ye minoru tenaf for good at times he would in other's ta your tin on a time cirana yet to I'll time I'll now I'll the to you. Careful like nobody got us he wanted, come and in the shame he not come in dry the down in to the ora we But me He won't He won't But me አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ኤልያስ አስማሬ መሰናዶው አቀናባሪ፣ ትዝታ በላቸው ደግሞ የመሰናዶ አርታኢ ናት። ሀብታሙ ዚዩም ደግሞ ዝግጅቱን ስመራ ምሽቻለሁ። የነገ ሰው ይበለን። መልካም ምሽት ፍሽናፍገ Say, you have the sun, the to the time, In and out the to the Zora e we min or